ጋቢና ቪኦኤ ሰላም፣ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ሄኖክ ሰማግዜር ነ ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። የአውሮፓውያኑ አዲስ ዓመት 2017 ስርጭታችንን ጀምረናል። የአውሮፓውያኑ ዘመን አንድ ተብሎ ሲቆጠር ታዲያ ኢትዮጵያ ደግሞ ታላቁን የረጅም ርቀት ሩጫ ብሔራዊ ጀግናዋን ምሩጽ ይፍጠርን በክብር ቀብራለች። ያን ጊዜ ሞስኮብ ላይ የነበርን ኢትዮጵያኖች እንባ ነው እኮ ያለቀስ ነው አልቀሰናል። እሱ እሱ ብቻ አይደለም፣ ሁላችን አለቀስን። መሬት እንወርዳለን፣ እንዘላለን፣ እንጨፍራለን። ባንዲራችን እዚያ ሲወጣ፣ መዝሙሩ እዚያ ሲዘመር፣ እጅግ እጅግ ከመደሰታችን የተነሳ መነጋገር ሁሉ ነው ያቃተን። በአንድ ኦሊምፒክ የሁለት ወርቅ ሜዳሊያ አሸናፊ በመሆን የመጀመሪያው አፍሪካዊ የሆነው ምሩፅ በስደት በሚኖርባት ካናዳ ነበር ህይወቱ ያለፈው። ሰፋ ያለ ዘገባ ይኖረናል። በተከታዩ ዘገባ ከህልፈት በኋላ ህይወት በስራቸውና ለማህበረሰባቸው ባበረከቷቸው ስራዎች ከሚታወሱ በወጣትነታቸው ካለፉ መካከል ኢዮብ መኮንን ይገኛል። ኢዮብ የሙዚቃ ስራዎቹ ከህልፈት በኋላ ተሰባስበው ሙሉ አልበም ተሰርቶ በነገ እለት ይለቀቃል። ከብዙ ጣውረድ በኋላ ይሄ አዲስ አልበም የኢዮብ አልበም ለገበያ ሊቀርብ ነው። መቼ ነው የሚወጣው? ነገ ይወጣል። ኢዮብን ያው ራሱ ኢዮብ የሚኖረውን ነው የሚሰብከው ና እሱን ራሱን የገለጸበት ነው ብዬ ነው ማምናው ነ እዮብ አለማየሁ ከስቱዲዮ ተሰባስበው ለአልበምነት የበቁትን ዜማዎች አስመልክቶ ዛሬ በጋቢና የሚለን ይኖረዋል። በሌላው ዘገባችን ዓለም አቀፉ የስደተኞች ቢሮ አይኦኤም ባለፈው ዓመት ብቻ በስደት ጉዞ 7189 ስደተኞች ሕይወታቸውን ማለፉን አረጋግጧል። ሀገራችን ላይ እንደ ዜጋ መኖር አቅቶን ነው ከሀገራችን የወጣን። ከኢትዮጵያ የወጣው 2014 ነው እንደ ጎርጎሪያን ከላንዳ ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም። የምሽቱ ዋና ዋና ዜናዎች ዛሬ በሶማሊያ ዋና ከተማ ሞቃዲሾ አጥፍቶ ጠፊዎች ሁለት መኪናዎች ላይ ያጨቁትን ቦምብ ዓለም አቀፉ አውሮፕላን ጣቢያ አጠገብ አፈንድተው ቢያንስ አምስት ሰው ገደሉ። ሶማሊያ ያለው የአፍሪካ ህብረት ሰላም አስከባሪ ተልዕኮ አሚሶም ዋና የጦር ሰፈር ደጃፍ ለፈነዳው ቦምብ ጽንፈኛው ቡድን አልሸባብ ኃላፊነቱን ወስዷል። ለቪኦኤ የሶማልኛ ቋንቋ አገልግሎት ቃሉን የሰጠ የደህንነት ምንጭ ከሁለቱ አጥፍቶ ጠፊዎች በተጨማሪ ሁለት ሲቪሎችና አንድ ወታደር መገደላቸውን ገልጧል። የመጀመሪያው መኪና የሶማሊያ ብሔራዊ ጸጥታ ኃይሎች የፍተሻ ኬላን አውድሟል። ሁለተኛው ከህብረቱ ካምፕ በር 200 ሜትር ላይ መፈንዳቱን አሚሶም ተናግሯል። የፍተሻው ኬላ በተባበሩት መንግስታት ድርጅት ቢሮዎችና ባለስልጣናት የውጭ ሰዎች በብዛት በሚያርፉበት የሞቃዲሾ ሰላም ሆቴል አጠገብ ነው የተከሰተው። የኤርትራ ፕሬዚዳንት ኢሳያስ አፈወርቂ ትናንት የገባውን አዲሱን የአውሮፓውያን 2017 ዓ ም ምክንያት በማድረግ ለበርካታ መራሄ መንግስታት ጥቅስ ኤርትራ ላይ ቀጥሏል ላሉት የፍትህ መዛባት፣ በደል ዳግመኛ ትኩረት የሚስብ መልእክት አስተላልፈዋል። ከኤርትራ ማስታወቂያ ሚኒስቴር የወጣው መግለጫ እንዳተተው ፕሬዚዳንቱ የሚፈጸመው ኢፍትሐዊ ድርጊት አንድም ምንም ምክንያት ሊሰጠው የማይችል ሁለትም መሰረታዊ የዓለም አቀፍ ህግና ሞራል ደንቦችን የሚጥስ ነው። ከዛ በላይ ለክልላዊ ጸጥታ ሰላም አደጋ የሚደቅን ነው ብለዋል። የኢትዮ ኤርትራ ድንበር አካላዊ ኮሚሽን ብይኑን ከሰጠ ከ14 ዓመታት አልፎ የኤርትራ ግዛቶች አሁንም በወረራ እንደተያዙባት አሉ ሲሉ ፕሬዚዳንቱ ርዕሳነ ብሔራቱ የህግን የበላይነት እንዲያስከብሩ ተማጽኖ አቅርበዋል። በሀገራቸው ላይ የተጣሉት ማዕቀቦች ህገወጥና ኢፍትሐዊ ናቸው ሲሉ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጨምረዋል። በሌላ ዜና ቁጥራቸው ወደ 8 ሺህ የሚጠጋ የአፍሪካውያን ስደተኞች ትናንት እሁድ ግር ብለው ሲያበቁ በሞሮኮና በቺዮታ በምትባል የአፍሪካ ሰሜናዊ ጠረፍ ላይ ያለች የስፔን ከተማ አጥር ጥሰው መግባታቸው ተገለጸ። አድማጮች ለምሽቱ ያሉን ዜናዎች እነዚሁ ናቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። አብረን ከአድማስ እንሻገር። ጋቢና ቪኦኤ ኢትዮጵያ። በትናንትናው ዕለት ታዋቂው የረጅም ርቀት ሩጫ ብሔራዊ ጀግናዋን ሸኝታለች። በስደት በሚኖርበት ካናዳ በሰባ ሁለት ዓመቱ ሕይወቱ ያለፈው ምሩፅ ይፍጠርን የቀብር ሥነ ሥርዓት ተከታትሎ እስክንድር ፍሬው የሚከተለውን አድርሶናል። ኢትዮጵያ የኦሎምፒክ ጀግናዋን ተሰናበተች። ፈርቀዳጁን የመካከለኛ ርቀት ባለድል ትናንት ሸኘች። እናም የአራት ኪሎ መንበረ ጸባውት ቅድስ ሥላሴ ካቴድራል የሥመጥሮ አትሌት የመጨረሻ ማረፊያ ሆነ። እናም በድል አድራጊነት ወገኖቹን ያኮራው የአገሩ አርማና ምልክት ሆኖ ያገለገለው ሰው በዚያ በተሰባሰቡ በርካታ አትሌቶች፣ ታዋቂ ሰዎች፣ የመንግሥት ባለሥልጣናትና ሌሎች ታዳሚዎች ስንብት ተደረገለት። በአድናቆት የታጀበ በምስጋና የተሞላ ስንብት በታዋቂውና ተወዳጁ ጋዜጠኛ ደረጀ ኃይሌ በተነበበው የሕይወት ታሪክ ማጠቃለያ ይኸው ተንጸባርቋል። በውድድር ዘመን ላቀዳጀህን ደማቅ ድ ለደረብክልን የክብር ሸማ ላብ ከፈከፍክልን ፌሽታና ደስታ ዛሬ በአክብሮት እጅ እነሳለን። ለሰጠህን ነገር ሁሉ እጅግ እጅግ አድርገን እናመሰግናለን። እናም ኪሱ ባይሞላም የሕዝብ ፍቅር ብቻውን ያነቃቃው የአገር መውደድ ስሜት ያጀገነው ምሩፅ ድሎቹ ሊዘረዘሩ ገድሉ ሊነገር ጊዜው ነበር። ትናንት ለአሜሪካ ድምፅ አስተያየታቸውን የሰጡ በቀብሩ ስነ ስርዓት ላይ የተገኙ ኢትዮጵያውያንም በዚህ ላይ አተኩረዋል። የግል ጥቅም በሌለበት ሁኔታ እንኳን አገራቸውን አፍቅረው ወገናቸውን ወደው ካኮሩ፣ በዓለም ፊት ካስከበሩ አትሌቶች አንዱ ነው ምሩጽ። ወይዘሮ ሂሩት የተባሉ አስተያየት ሰጪ እንዳስረዱት የእሱ ነገር ሲነሳ ብቻ ላይ በታመመ ከተባለ ጊዜ ጀምሮ ሁሉም አትሌት የጨለመ ነገር ነው የመሰለኝ። ምክንያቱም አልተጠቀመበትም ያልተጠቀመበት ምንድን ነው? የአሁኑ ያለውን አይተ የድሮውን ስታይ በጣም የራስ እንትን ይሆናል። እንዴት ነው? ለሀገርና ለወገን ብቻ ነው ስም ያመጡት። በግላቸው ያገኙት የተጠቀሙት ነገር የለም፣ ያገኙት ነገር የለም። ለምንድን ነው እንደዚ የሆነው? አሁን ሩጠህ ለራስ ትጠቀማለ። ድሮ ግን መጥቶ የሚያገኙት ገንዘብ የላቸውም። እነዚህ ሁሉ የድሮ አትሌቶች ትምህርት፣ ኑራቸው የታቀፋሉ በየሜዳው ይወደቋሉ። እኔ እዚህ ባልወለድም እዚያ አድጌበታለው። ግን ያሳዝነዋል። ያሁኖቹ ግን ጥሩ ነው። ህዝብ ነው የሚዳኝ። እግዚአብሔር የሰጠህ አካል ጉልበትህ ተጠቅመህበት ጥሩ ውጤት አምጥትህ ጥሩ ተጠቃሚ ሲሆኑ ልጆቻችን ናቸው፣ ደስ ይለናል። ምክንያቱም እነሱ የከፈቱትና ያበበነ ምሩጽ ይፍጠር ሌሎቹም የከፈቱት እድል ነው። ይህንን ኢትዮጵያ ባንዲራችን እንዲው ለወለ ወይ ደግሞ ከፍ እንዲል ያደረጉት እነሱ ናቸው። ስለዚህ ጥሩ እንትን ነው። ሰው አይኖርም፣ ሰው ይሞታል፣ ስም አይቀበርም። ያ የሞስኮ ድል በዓለም ሁሉ አስተጋባ በአህጉር አፍሪካ ተበሰረ፣ በኢትዮጵያም ፈንጠዚያ ፈጠረ። በዚያ የ1972 ኦሎምፒክ የኢትዮጵያን የልዑካን ቡድን ከመሩት አንዱ አቶ ተፈራ መኮንን በተለይ ምሩጽ በውድድር ላይ እንዳለና አሸንፎ ሲገባ በስታዲየሙ የነበረውን ድባብ ያስታውሳሉ። ቃያሆ ማታ ነው ድሌ በቃ ጭፈራ ነው። እዚያ ውስጥ ነጮቹ እንደ ጉድ ያውናል። ሌሎች ሀገሮች ደግሞ ደገፉን። በተለይ የአፍሪካ ሀገሮች መጥተው ከኛ ጋር ይጨፍሩ ነበረ እና እጅግ በጣም ድባቡ ሀይ ነበረ ስታዲየም ውስጥ የነበረው እኔ ማረገውን አላቅም። ዘልዬ ብቻ ጉልበቱ እንደሳምኩት መሬት ወርጄ እንደገባ ምሩጽ በሞስኮ ኦሎምፒክ በ5 እና 10 ሺ ሜትር ያስገኛቸው ሁለት የወርቅ ሜዳሊያዎች ከ1964 ዓ ም ጀምሮ ያስመዘገባቸው ሌሎች በርካታ ድሎች ተተኪ ታዳጊዎችን አነቃቅተዋል። የቀድሞው የኢትዮጵያ ብሔራዊ ቡድን አሰልጣኝ ሰውነት ቢሻው እንደሚሉት የአሁኖቹ ታላላቅ አትሌቶች ያንን እያዩ ያደጉ ናቸው። እሱ መሪ ነው። አሪያ ነበረ። በአሪያነቱ ብዙ ሰዎች ብዙ አትሌቶች እነ እና አትሌት ኃይሌም ቀነኒሳም ከዚያ በኋላ የፈሩት ልጆች በሙሉ እያዩት ነው ያደጉት ና እሱን እያዩት ያደጉት ና በሱ ስር የመጡ ናቸው ብሎ መናገር ይቻላል። በምሩጽ ድል ተነቃክተው ወደ አትሌቲክሱ ከገቡት አሸንፈውም ከገነኑት አንዱ ኃይሌ ገብረሥላሴ ነው። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኃይሌ ገብረሥላሴ ሞስኮ የሁሉም መነሻ መሆኗን የጠቆመው በ1972 ዓ ም ለምድሩስ ለኢትዮጵያ፣ ለአፍሪካ፣ ለእኛ ልዩ ዓመት ነበር። ሞስኮ ባስተናገደችው 22ኛው ኦሎምፒክ ምርጥ ብቃቱን በማሳየት በ5000 ሜትር እና በ10000 ሜትር የድር ድርብ ባለቤት በመሆን ለሀገሩ፣ ለአፍሪካ በአንድ ኦሎምፒክ ሁለት ወርቅ ያገኘ የመጀመሪያው አትሌት ለመሆን ችሏል። ታዋቂዋ አትሌትና የኦሎምፒክ የወርቅ ሜዳሊያ ባለቤት መሰረት ደፋር ደግሞ ትልቁ ጀግናችን ስትል ነው ምሩጽ ነው የገለጸችው። ምሩጽ ማለት ለኢትዮጵያን አትሌት ከአበበ ብቂላ ቀጥሎ ፈር የቀደደልን አትሌት ነው። በጣም ጀግና ና በጣም ታላቅ አትሌት ነው። በዛ ዘመን ሁለት የወርቅ ሜዳሊያ ያገኘ በአንድ ኦሎምፒክ በአንድ ኦሎምፒክ ሁለት ወርቅ ሜዳሊያ ያገኘ ና በዛ ላይ ደግሞ በጣም እስካሁን ድረስ እንኳን እንደሱ አይነት ማርሽ ቀያሪ አትሌት የለም። የመጨረሻውን ዙር በጣም በአስደናቂ ሁኔታ የሚጨርስ አትሌት የነበረ ስለሆነ እንግዲህ ያው የእኛ በጣም ትልቁ ጀግናችን ነው። በቅዱስ ጊዮርጊስ ስፖርት ክለብ በጉዳይ አስፈጻሚነት እንደሚሰሩ የገለጹልኝ አቶ ደበበ እንግዳ ወርቅ ደግሞ የአትሌቲክስ ትርጉሙ የገባን ከምሩጽ ይፍጠር የሞስኮ ድል በኋላ ነው ይላሉ። እኔ አትሌቲክስ ትርጉሙን ማቀው በሞስኮ ኦሎምፒክ ነው። በብላክ ኤንድ ዋይት አይደለም ያው በዚህ ቴሌቪዥን ከለር ቴሌቪዥን ነበረ። ማታ ነው ቁጭ ብለን ቡና ቤት ነው የምናየው። እንደ አሁኑ ዲስቲቪ የለም፣ ምን የለም፣ የረቀቀ ነገር የለም። በቃ እንደሚያሸንፍ እርግጠኛ ሆነን ምሩጽ ይፍጠር በሞስኮ ኦሎምፒክ ሲያሸንፍ በዚያው በሩሲያ ተማሪ የነበሩት አቶ አያሌው አሰፋ ውጤቱ ዓለምን ማስደመሙን ያስታውሳሉ። ያልተጠበቀ ለኢትዮጵያ በጣም ያልተጠበቀ ድል ነው በወቅቱ ያስገኙ እና ያ ድል ደግሞ መላው የኢትዮጵያን ሕዝብ ብቻ ሳይሆን የዓለምን ሕዝብ ማስደምሟል ለኢትዮጵያም ደግሞ ታላቅ ክብር ታላቅ ክብር በወቅቱ ያስገኘ ነው። በራሱ ጥረት ማለት ነው። የምሩጽ የጀግንነት መገለጫ የሞስኮ ኦሎምፒክ ብቻ አይደለም። ከበርካታ ታዋቂና ዝነኛ የዓለማችን አትሌቶች ጋር በተደጋጋሚ ተወዳድሮ ማሸነፉ በትናንቱ የቀብር ስነ ስርዓት ላይ ተገልጿል። በፊንላንዳውያን ተይዞ የነበረውን የመካከለኛ ርቀት የበላይነት ወደ ኢትዮጵያ መመለሱም ተጠቁሟል። በተለያዩ ዓለም አቀፍ መድረኮች የኢትዮጵያ ባንዲራ ከፍ ብሎ እንዲውለበለብ ያደረገው ባለ ውለታ መታሰቢያ ሊቆምለት ማስታወሻ ሊሰየምለት እንደሚገባ የተናገሩም አሉ። የትግርኛው ቃል ምሩጽ በአማርኛ ምርጥ ማለት ነው። መልእክታቸው በወጣቶችና ስፖርት ሚኒስትር ረስቱ ይርዳው በኩል የተነበበው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ታዲያ እንደ ስሙ ነበር ብለዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። when I get older I will be stronger they'll call me freedom just like a waving flag when I get older I will be stronger they'll call me freedom just like a waving flag አበበ ቢቄላ ማሞ ወልዴና ምሩጽ ይፍጠር አርአያነታቸው ለበርካታ ኢትዮጵያውያን ሯጮች ስኬት ተጠቃሽ እንደሆነ ከአትሌቶቹ ሰምታችኋል ሁሉም በሰላም ይሁን ታላቁ ምሩጽ በወጣትነታቸው ካለፉ ግሩም ኢትዮጵያውያን መካከል ደግሞ ዮብ መኮንን ይገኛል የኢዮብ የሙዚቃ ስራዎች ከሕልፈት በኋላ ተሰብስበው ሙሉ አልበሙ በነገው ዕለት ይለቀቃል። ከይሳቃል ኢንተርቴይንመንት ኢዮብ አለማየሁ ከስቱዲዮ ተሰባስበው ለአልበምነት የበቁትን ዜማዎች አስመልክቶ ዛሬ በጋቢና ቪኦኤ የሚነግረን ይኖራል። ከሱራፌል ሽፈራው ዲጄ ፋትሱ ጋር ቆይታ አድርጓል። ምን ልስፈንላችሁ ነግቻለሁ። እንደ ቃል በተሰኘው ሬጌ አልበሙ በብዙዎቻችን ዘንድ ተወዳጅነትን ያተረፈው እዮብ መኮንን ሳንጠግቦ ከተለየን እንግዲህ ወደ ሶስት ዓመት አልፎታል። አሁን ደግሞ ከሰሞኑ ትልቅ የምስራች ዜና ሰምተናል። ሁለተኛው አልበሙን በመስራት ላይ እንደነበር ሁላችንም እናውቃለን። አሁን ጊዜው ደርሶ ሁለተኛው አልበሙ የሚወጣበት ቀን ተቆርጦ መግለጫዎች ተሰጥተዋል። በዚህ ዙሪያ ላይ እንግዲህ ዛሬ ላናግረው ወደ አዲስ አበባ ደውዬ ነበረ። እዮብ ይሳቃል ወይም የእዮብ መኮንን ማኔጀር ነው። እዮብ እንኳን ደህና መጣህ እንደናቆያቸው ጥሩ ዜና ነው የምሰማው ሰሞኑን በሚዲያ እና የዮብ ሁለተኛ አልበም ሊወጣ ነው እና ባለፈው እናንተም እንደ ጋዜጣዊ መግለጫ ሰጥታችኋል። ስለ አልበሙ እስቲ የምትነግረኝ ነገር ካለ ለአድማጮቻችን። ከብዙ ውጣ ውረድ በኋላ ይሄ አዲስ አልበም የዮብ አልበም ለገበያ ቀርቧል፣ ወይንም ሊቀርብ ነው። የአልበሙ ይዘት በተመለከተ ወይንም ደግሞ የሄድንባቸው መንገዶችን በተመለከተ አሬንጀሮች ጋር ሶስት አሬንጀሮች ጋር ነበር የነበረው እነሱ አቀናባሪዎቹ ጋር ከእነሱ ጋር የተለያዩ በተለያዩ ጊዜ የተሰሩትን እዚህ የገባባቸውን ሁኔታ እሱ ስቱዲዮ የገባባቸውን አሰባስበው እንደገና እንደ አዲስ የተወሰነ የሚጨምሩትን ጨምረው መጨረሻ ላይ ለገበያ ይበቃል። ጥበበኝ ነበር ፈርማት ይችላል። መቼ ነው የሚወጣው? ነገ ይወጣል። ነገ ነው የሚወጣው። ያው ይዘቱ ምን አይነት አልበም ነው? ሬጌ ነው? ምን አይነት ሙዚቃዎች አሉት? መልዕክቶች አሉት ሬጌዎች ናቸው በብዛት ግን ሱማልኛም ገብቶበታል። ይዘቶቹ አይቲንክ እዮብን እዮብን ያው ራሱ እዮብ የሚኖረውን ነው የሚሰብከው እና እሱን ራሱን የገለጸበት ነው ብዬ ነው ማምናው ነኝ። ግጥም ኤርሚያስ ታደሰ አለ በዛ ያሉት የሰሩ ነው። ሌሎችም ግን አሉ የተባበሩ እዮብም ተጨምሮበታል። ግጥም በዚህኛው ለመጀመሪያ ጊዜ ግጥም ራሱ ገጥሞ የሰራበት ነበረ። አቀናበሩን ቀንብያል። ሀይሉ ዳግማ ዳግማ እና ካሙዙ ካሳ ማስተሪንጉን ደግሞ አበጋዙ ሰርቶታል። ማስተሪንጉን የሰራው አበጋዙ ነው። ምን ያሉት ሙዚቃዎች ጨርሷቸው ነበር። ዘጠና ፐርሰንት የሚሆነው ጨርሶት ነበር። ሙሉ ቦካል ገብተናል። አዎ አዎ፣ የተወሰኑ ነበሮች የቀሩ እነሱን በተለያዩ እንደ እንደ አጃቢ አድረገን ያስገባናቸው እንደ ኃይሉ መርጋል እንደ ኃይሉ አመርጋ አይነት አርቲስቶች አሉ። እንደዛ ተሰርቷል። ቅድም ከብዙ ውጣ ውረድ በኋላ ብላልና ምን ችግሮች ገጥመው ነበረ እነዚህ አልበሙን አሁን ለገበያ ለመዋል እንኳን ካለፍክ በኋላ ወይንም በህይወትም እያለህም ያለው የሙዚቃ እንትን አስቸጋሪ ነው። አሁን ከአቀናባሪዎች ጋር ሰርተህ ምናምን ያው ብዙ ጊዜ ይፈጃ፣ ይፈጫ። ከዛ በኋላ ደግሞ እሱ በሌለበት ሲሆን ደግሞ መወር ይከብድ ነበረ። ከዛ ደግሞ ባለቤቱ እና የልጁ እናት ደግሞ በፍርድ ቤት ክርክር ነበረባቸው። እሱ እስከሚያልቅ ድረስ ወልሶ ሌላ ችግር ነበር። አልገባኝ ባለቤቱ እና የልጁ እናት ግልጽ ማድረግ ይቻላል ነገር አዎ አሁን ከመሞቱ ከማለፉ በፊት የነበረችው ባለቤት ዋለች። ከዛ በፊት ደግሞ ልጅ የወለደችበት አለች። በእነሱ መሀል በነበረ ክርክር እሱም አጓቶታል ነው የምትለኝ። አሁንስ እንዴት ነው ሁኔታው ላይ አሁን አልበሙ ለገበያ ይውላል። ከዛም በኋላ ያለው አካሄድ እንዴት ነው? ከሽያጩ የሚገኙ ገበያዎች እንዴት ነው ማኔጅ የምታደርጉት? ይሳቃል። እዚህ ጉዳይ ላይ የሚሰራው ነገር ቢኖር ይህንን ነገር መተባበር ነው። ያም የሆነበት ምክንያት ከእሱ ጋር በነበረን ቅረቤታ ዲል ይሄ የኛ ኃላፊነት ነው ብለህ ስለወሰነን ነው። ጥቅም በተመለከተ ምንም አይጠቅም አይኖረን አባባሌ። ለእነሱ አሁን ነው ሰጣቸው ለቤተሰቦቹ ነው የሚደርሰው። ወደ ቤተሰቦች ናቸው የሚያከፋፈሉት ሙሉን የቤተሰቦቹ። ቤተሰቦቹ ነው ማለት። በሁለቱ ተከፍሎ ነው ወይስ እንዴት ነው አሰራሩ? አዎ ፍርድ ቤት የፈረደላቸው ስላለ በዛ መሰረት በፈረደላቸው መሰረት እነሱ ይከፋፈሉታል ቤተሰቦቹ። ሳቃል ኢንተርቴንመንት ነው ኢትዮጵያ እና በመላው ዓለም ያከፋፈሉት። እዩ ግን በሶስት በሶስት ቃላት ግለጸው ብልህ ምን ምን ምን አይነት ሰው ነው ብልህ ገልጸዋለህ? ለእኔ ስራ ያገናኘኝ እውነተኛ ግልጽ ሰው አክባሪ፣ በቃ የእውነቱን የሚኖር ሰው ነበር ብዬ ገልጸዋለሁ። እንግዲህ ዮብ፣ በመጨረሻ አንድ ጥያቄ አለኝ። አድማጮች ከዚህ አልበም ምን ይጠብቁ? እናንተ እስከነሱ ምን ትጠብቃላችሁ? ኢዮብን የሚዘክር ነገር ወይንም ኢዮብን የሚያስቡበት ነገር ይሰጣቸዋል ብለ ብዬ አስባለሁ እና ይህንን የሚዘክሩበትን ኢዮብን ለሱ ክብር ሲባል የኦሪጂናል ሲዲውን ገዝተው እንዲያዳምጡ ስል በትህትና Altyazı M.K. you the best of I'm so i love you. የምሽቱ የጋቢና ዝግጅታችን ይቀጥላል። ወደ መጨረሻው ዘገባችን እንለፍ። ጄኔቫ የሚገኘው የዓለም አቀፉ የስደተኞች ቢሮ አይኦኤም በአሳለፍነው የአውሮፓውያን ዓመት ብቻ በስደት ጉዞ ከ7189 በላይ ሰዎች ሕይወት ማለፉ የተረጋገጠ እንደሆነ ወይም ደግሞ የት እንዳሉ ደብዛቸው የጠፋ ሰዎች ቁጥርን መመዝገቡን አስታውቋል። ይህ ቁጥር ካለፉት ዓመታት ጋር ሲወዳደር ከፍተኛው መሆኑን ቢሮው ገልጿል። በአማካይ ሀያ ሰው በቀን እንደሚሞትና ከ200 እስከ 300 ወንዶች፣ ሴቶች እንደዚሁም ሕፃናት በዚህ ዓመት እንደሞቱ ዘገባው አትቷል። በየመን የሚኖር ኢትዮጵያዊ ስደተኛ አሁን ያለበትን የስደት ኑሮ ምን እንደሚመስል ከመስታወት አራጋው ጋር ባደረገው ቆይታ ያስረዳል። እንደ አውሮፓውያን አቆጣጠር በ2014 ዓ ም 5667 በ2015 ደግሞ 5740 ከተመዘገበው የሰው ልጅ ሞት ቁጥር ባሳለፍነው ዓመት በ2016 የተመዘገበው የሞት ቁጥር ከፍተኛው ሆኖ ተገኝቷል። የዓለም አቀፉ የስደተኞች ቢሮ አይኦኤም ከሰሜናዊና ከምስራቅ አፍሪካ በተለይም ከኤርትራ፣ ከኢትዮጵያ፣ ከጅቡቲና ሶማሊያ የሚሰደዱት ሰዎች ናቸው ህይወታቸውን በብዛት ያጡት። ባሳለፍነው አመት ብቻ ከእነዚህ ሀገራት የተሰደዱ ከ ሰባት መቶ በላይ ሰዎች ህይወት በስደት ጉዞ ላይ ነው ያለፈው። ስሙ እንዲጠቀስ ያልፈለገ ወጣት አብዛኛውን ጉዞ በእግሩ ሲገኝም በመኪና እንዲሁም በጀልባ ተጉዞ አሁን የሚገኘው የመን ነው። ያው ጊዜዎቻችን እዚህ ሀገር የምንኖር ስደተኞች የሀገራችን ስርዓትን ወይ ደግሞ ሌላ የኑሮ ደረጃ ኑሯችን ለማሻሻል አይደለም ወደዚህ ሀገር የመጣ ነው። ያው ሀገራችን ላይ እንደ ዜጋ መኖር አቅቶን ነው ከሀገራችን የወጣን። ከኢትዮጵያ የወጣሁት ሁለት ሺህ አስራ አራት ነው እንደ ጎርጎሪያን ከላንዳር እሺ፣ እንዴት ነበረ እስቲ ጉዞ ንገረኝ። መንገድ ላይ እንግዲህ ያው ከኢትዮጵያ ስተለፊት ያው መጀመሪያ ሶማሌ ነው የገባው። ሶማሌዎች በደላላዎች ጊዛ ላይ ደግሞ እየፈራን መንገድ ለቀን ከጫካ ጫካ እየተሰደደን መንገድ ላይ ብዙ መከራ፣ ያ መጭረት የማልችለውን ፈተና አሳልፌ ነው ቦሳቶ የደረስኩት። ከቦሳቶ ደግሞ እንደገና በጀልባ ነው ወደ የመን የመጣሁት። የመን ውስጡ ደግሞ ያጋጥምን እስከ ዛሬ እያጋጥምን ያለው ነገር እንግዲህ ተወርቶ የሚያልቅ ነገር አይደለም። እንደው ምን ምን አጋጥማችሁ እስቲ ንገረኝ ስለ ችግሩ፣ ምክንያቱም ምን ያህል ከባድ እንደሆነ የጉዟችሁ ሁኔታን ስትነግሩ ሌሎች ከእናንተ ይማራሉ። ምንድን ነው አስከፊ ነገር የገጠማችሁ? እንግዲህ ያው መንገድ ላይ በተለይ ባህር ላይ ጀልባው ላይ ሱማሌዎች እየደበደቡን፣ ሴቶች እየተደፈሩ፣ እኛ ደግሞ እየተደበደበን ነው የመጣ ነው። እዛ ላይ የሚበላ ነገር የለም። ሶስት ቀን ሙሉ ነው እንግዲህ ወደ ሰላሳ ምናምን ሰዓት ነው መንገድ ላይ ባህር ላይ የቆየሁት። እዛ ሴቶች እየተደፈሩ በዐይናችን ፊት ማለት ነው፣ እኛ እያየን እየተደፈሩ እኛ ደግሞ እየተቀጠቀጠን እየተደበደምን ነው። እዚ የመን የደረስ ነው። የመን ከደረሴን በኋላ ደግሞ እንደገና ያው ዩኤንኤችሲአር ምንም ግዛዙ የሆነ ነገር ምንም ምንም የረዳን ነገር የለም፣ ምንም አልረዳንም። መኪና ስናገኝ በመኪና ዲስክ እየቀየምን እየለመናቸው መንገድ ላይ የሚበላ ነገር ምግብን እየለመን ትራንስፖርት ምናምን እየለመን ነው። እዚ አሁን ሰና ነው ያለሁት፣ ሰና ያደረስ ነው። ከመጽሐፍ የደረግ በኋላ ደሞ ያው የሀገር ውስጥ የሽም የሀገርን ታ በጣም እየከፋ ነው። ጦርነት ውስጥ ነው ያለ ነው። ለራሳችን እንሰጋለን። ጦርነቱን እንሰራለን። እንግዲህ በእሳት ውስጥ ነው እየኖርና ያለ ነው ማለት ነው። እንደ አሁን ከኢትዮጵያ ወጥተሃል። አሁን የት ለመድረስ ነው እየተሰደድክ ያለኸው? እኔ ኢትዮጵያ ከወጣሁት እንግዲህ ራሴን ለማዳን ብዬ ነው የወጣሁት እንጂ እዛ ሀገር እጄ ይኖራለኝ የኑሮ ተስፋ ወይ ደግሞ አላማ ፕሮግራም አይደለም አስቤበት፣ አይደለም ያው፣ በብዙ ነገር ልገሉኝ ስለሚፈልጉ ከእስር ቤት ጠፍቼ ነው እንዳውም ያመለጥኩት። ከኢትዮጵያ ራሴን ለማዳን ብዬ ነው የወጣሁት እንጂ የመን ሄዳለሁ፣ ሳውዲ ሄዳለሁ፣ እዛ ሀገር እዛ ሀገር ሄዳለኝ ብዬ ሌላ ነገር አለማ አይደለም ከኢትዮጵያ የወጣሁት ራሴን ለማዳም ብቻ ነው የጠፋሁት። ሲጠፋ እንኳን ወዴት እንደሚጠፋ እንኳን አላውቅም። ብቻ ሀገሪቷ ለቅቄ መምጣት እንዳለብኝ ስለወሰንኩኝ ብቻ ነው። አብረው መንገድ ላይ የነበሩ ሰዎች ቁጥር ምን ያህል እንደነበር ታስታውሳለህ? ምን ያህል ሴቶች፣ ምን ያህል ወንዶች፣ እንደው በግምት የምታስታውሰው ነው? አዎ በግምት እንግዲህ መንገድ ላይ እስከ በሳሶ የነበረው የሰው ብዛት እንግዲህ ማለት ናቸው። በመኪናው የሚወጣ ሌሊት ሌሊት ላይ ቀን ስለማይፈቀድ ማለት ነው። ያው እኛን ወታደሮችን መንገድ ላይ ስለምንሰራ ሁላችንም ሁሉም ሰው ተደብቆ ነው። ሌሊ- ሌሊት የሚወጣ በምሽት ነው ጉዞ እዚያ ላይ ብዙ ማአት ማአት ማአት ኢትዮጵያውያን፣ በተለይ ኦሮምኛ ተናጋሪዎች፣ ኦሮሚዎች ኦሮሞዎች ናቸው እንዳሉት ይበዛሉ ማለት ነው። እንግዲህ ያው የሌለ ህብረተሰብ የለም። ከሁሉም ህብረተሰብ የተወጣጠው ዜጎች ናቸው። በተለይ ደግሞ አማርኛ፣ ኦሮምኛ ተናጋሪዎች ኦሮሞዎች ናቸው። መአት መአት ተቆጥሮ የሚያልቁ ሰዎች ማለት ነው። መንገድ ላይ እየተጓዙ እየተሰደዱት ያሉት በተለይ ሴቶች ይበዛሉ። ሴቶች ደግሞ ገና አብዛኞቻቸው ከትምህርት ቤት የወጡ ናቸው። ከዩኒቨርሲቲ የወጡ ናቸው። መንግስት ሰራተኛ የነበሩ ሰዎች ናቸው። የተማሪ ሀይልና እንዳለ ያው ወጣቶች ናቸው። በብዛት መንገድ ላይ ያገኛቸው ሰዎች። አሁን እንግዲህ የመን ነው የምትገኙት? በምን አይነት ሁኔታ ነው ያላችሁት? እስቲ ንገረኝ ስለ ህይወታችሁ። እዚህ ሀገር እንግዲህ በሞት እና በህይወት መካከል ነው ያለነው። አሁን ዩኤንኤችሲአር የሚባል ነገር፣ ቀይ መስቀል የሚባል ነገር፣ ምንም እርዳታ ሰጪ ድርጅቶች እንዳሉ ምንም ነገር እየረዱን አይደለም፣ እየሰጡን አይደለም። ለራሳችን ለህይወታችን ሁሉ ተደብቀን ተደብቀን እየተሸሸግን እነሱ ያው እዚህ ሀገር ያለው ጦርነት እንግዲህ ያው መቼም የአልቃሊ ቆማል ተብሎ የሚገመት ጦርነት አይደለም። እርስ በራሳቸው እዚህ የመንስ ጦርነት አለ። ያለንበት ከተማ አሁን አሁን ለምሳሌ ሰናአ ነው ያለው። ሰናአ ሀገር ወይ ደግሞ የአንድ ሀገር ዋና ከተማ ሳይሆን የወታደር ካምብ ነው የምትመስል። የነጅስሪ መታወቂያ የሌለ ሰው ገንዘቡ እንኳን ብኖረው ቤት ተከራይቶ መኖር አይችልም። ገንዘቡም ስራን የለም። ሁሉም ያው ካምፓኒዎች ላይ ለሀገሪቱ አለቆ ወጥተዋል። በጣም የኢኮኖሚ እንቅስቃሴ እዚህ ከተማ ውስጥ በጣም ሞተዋል። እንግዲህ ግማሽ ግማሾቻችን አብዛኛው ሰው ማት ማት ስደተኞች እንግዲህ መንገድ ላይ ወጥቶ መንገድ ላይ እየተኙ ነው። የታመኔ እዛ ይሞታል፣ እዛ ደግሞ ይቀበራል። እንደገና የሞተውን ሰው ደግሞ ለማስከበር ገንዘብ ነው የሚጠይቁን። እንደዚህ አይነት ሁኔታ ውስጥ ነው ያለነው። እንደ ዓለም አቀፉ የስደተኞች ቢሮ አይኦኤም ዘገባ በአሳለፍነው ዓመት የሜዲትራኒያንን ባህር ለማቋረጥ ሲሞክሩ ሕይወታቸው ያለፈው የስደተኞች ቁጥር አራት ሺ ስምንት መቶ አስራ ሁለት ሲሆን በአሳለፍነው የዓመቱ መጨረሻ ሰማኒያ ሰባት ሰዎች ሕይወታቸው እንዳለፈ ተረጋግጧል። የሊቢያ የስደተኞች ጉዳይ ቢሮ የሀምሳ አንድ ሰዎችን አስክሬን በታጁራና ትሪፖሊ እንዳገኘ ገልጿል። በሊቢያ የዛውያ የባህር ጠ በተረፈ ሰራተኞች ባሳለፍነው አመት መጨረሻ በጀልባ ሲጓዙ ከነበሩ 114 ሰዎች መካከል ከመስመጥ የዳኑት 27 ስደተኞች ብቻ መሆናቸውን ለዓለም አቀፉ የስደተኞች ቢሮ ገልጸዋል። የምሽቱ ዝግጅታችን በዚሁ ተጠናቋል። ሙዚቃውን በመምረጥ ዜማዎቹን በማሰናዳት ያገዘን ዲጄ ፋሱ ነው፣ እናመሰግናለን። ያቀነባበረው ደግሞ ሞክቪል ሞክቪል ያበረው ነው፣ እናመሰግናለን። መልካም ምሽት።